ሴን ወደ ቀድሞ ማህበራዊና ኢኮኖሚያዊ እንቅስቃሴዎቿ አለመመለስ መንግስታዊ ተቋማትን ጨምሮ አገልግሎት ሰጪ ድርጅቶች ስራ መጀመራቸውን የከተማዋ አስተዳደር ገለጸ። በከተማዋ የሚስተዋለው የኑሮ ውድነት መሻሻል ቢያሳይም አሁንም የመሰረታዊ ምርቶች ዋጋዎች ከእጥፍ በላይ እንደሆኑ ነዋሪዎቹ ጠቅሰዋል። የህዋት ኃይሎች ገብተውባቸው በነበሩ የምስራቃዊ አማራ ስድስት ዞኖች ውስጥ አድርሰዋቸዋል የተባሉትን ሰብአዊና ቁሳዊ ጉዳት የሚያጠና ግብረ ኃይል መቋቋሙንም የክልሉ ኮሚኒኬሽን ቢሮ አስታውቋል። ቢሮው በጥናቱ መሰረት ጉዳት የደረሰባቸው አካባቢዎች መልሰው እንዲቋቋሙ ለህዝቡም አስቸኳይ የምግብ እርዳታ እንዲዳረስ ይደረጋል ብሏል። መስፍን አራጌ ዝርዝር አለው። በአማራ ምስራቅ አካባቢዎች በንግድ ማዕከልነቷም በሜትሮፖሊታንነቷም የምትወሳው የንግድ ማዕከሏ ደሴ ከህወሓት ኃይሎች ነጻ መውጣቷን ተከትሎ በመቶ ሺዎች የሚቆጠሩ ነዋሪዎች እየተመለሱ ነው። ከተማዋ ደረሰባት በተባለው ዘረፋና ውድመት ምክንያት በወትሮ ድምቀቷ ላይ ባትገኝም ህይወት ቀስ በቀስ መሻሻል ማሳየቱን ነዋሪዎች ይናገራሉ። አሁን ጥሩ ናት። አሁን በቃ የተረጋጋ ነው። ሰላማዊ ነው። በጣም ሰላማዊ ነው። በፊት ከነበረው ሁሉም ነገር ወደነበረበት እየተመለሰ ነው። ለዚህ ደግሞ የተቋረጡ አገልግሎት መጀመራቸውን እንደ ምክንያት ይነሳል። የከተማዋ ከንቲባ አበበ ገብረ መስቀል በተለይ የትራንስፖርት አገልግሎት ሙሉ በሙሉ ባይሆንም ጀምረዋል አሉት። መኪኖች በሙሉ የታክሲ አገልግሎት፣ ባጃጅ መሳሰሉት አገልግሎት እየሰጡ ነው። ሆስፒታል፣ ደሴ ሆስፒታል ሙሉ በሙሉ ባይሆንም የወሊድና የድንገተኛ አገልግሎት እየሰጠ ያለበት ሁኔታ ነው ያለው። የመንግስት ተቋማትም አገልግሎት መስጠት ጀምረዋል። በተለይ ዛሬ ሁሉም ክፍለ ከተማዎች ቢሮቸውን ከፍተው አገልግሎት እየሰጡ ያለበት ሁኔታ አለ። በተለይ የመንግስት ተቋማት ደርሶባቸዋል ከተባለው ጉዳት አንጻር ሙሉ አቅማቸውን መጠቀም አለመቻላቸው የገለጹት በጣም የተጎዳ ስለሆነ ቢያንስ ክፍሎቹን አጽድተው ቢሮቸውና የመገኘት ሰራተኛው ወደ ቢሮ የሚሄድና ወደ መደበኛው ስራ እየተመልስ ያለበት ሁኔታ ነው ያለው። ከስፍራው የደረሰ መረጃ እንደሚያመለክተው ከደሴ ሀይቅና ከደሴ ኮምቦልቻ የሚደረጉ እንቅስቃሴዎችን ጨምሮ ከአዲስ አበባ ወደ ደሴ የመደበኛ አውቶብስ አገልግሎት ተጨምሯል። ከቀናት በፊት የአሜሪካ ድምጽ ሬዲዮ አናገራቸው የከተማ ነዋሪዎች የገንዘብ አቅርቦት እጥረት እንዳለ ጠቁመው ለዚህ ምክንያት ነው ያሉት የባንክ አገልግሎት እንዲጀመር ጠይቀው ነበር። ከንቲባ አበበም ጥያቄያቸውን ሙሉ በሙሉ ባይሆንም ለመመለስ ጅማሮች አሉ ብለዋል። በተለይ ትላንትናና ከትላንት ወዲያ ኢትዮጵያ ንግድ ባንክ፣ አቢሲኒያ፣ ፓይ ባንክ እነዚህ ባንኮች ሙሉ በሙሉ ስራቸውን በቅርንጫፎቻቸው ጭምር እየጀመሩ ያለበት ሁኔታ ነው ያለው። ሌሎች ባንኮችም ደግሞ እንዲጀምሩ እያወያየን ያለንበት ሁኔታ ነው ያለው። ሆቴሎች ሱቆችና ካፍቴሪያዎችን መከፈት መጀመራቸውን የተነገረው የእነዚህ አገልግሎት መጀመርም በከተማ ውስጥ በአሳሳቢ ደረጃ ሻቅቦ የነበረውን የኑሮ ውድነት እንዲሻሻል አድርጎታል ይላሉ። ይገኛሉ የከተማ ነዋሪዎች። ያም ሆኖ ለአመታት ደክሞ ያጠራቀመውን አንጡራ ሀብት በአንድ ወር ጊዜያት ውስጥ ለተነጠቀ ማህበረሰብ አሁንም የኑሮ ውድነቱ ፈታኝ ነው እና በተለይ የሸቀጥ ዋጋ መላ እንዲበጅለት ከአሜሪካ ድምጽ ሬዲዮ ጋር ቆይታ የነበራቸው የከተማዋ ነዋሪ ጠቁመዋል። ቄስና ነጭ ዱቄት እነሱ እያሉ ከነበረው አሁን የተሻለ ነው፣ ግን በፊት ወደ ነበረበት ሊመለስልን ጨው ራሱ አልቀነሰም። አንድ ኪሎ ጨው ስንት ነው? አርባ ብር። በፊት አስራ አምስት ብር ነበር የምንገዛው። መጀመሪያ ላይ እነሱ ከመግባታቸው በፊት ብዙ ቤተሰብ የሚያስተዳድር ሰው አለ። ስራ የለም። አሁን ሁሉም የስራ ዘርፍ እንደቆመ ነው። ስለዚህ ቅናሽ ቢሆን ወይም ማስገባት ቢችል እሱ ጥሩ ነው። መንግስቱ የህዋት ኃይሎች አካባቢውን ተቆጣጥሮ በቆዩባቸው አንድ ወር ገደማ አንድ ኩንታል ጤፍ እስከ አስር ሺ ብር ገዝተን ነበር የሚሉት አስተያየት ሰጪ አሁኑ ወደ አምስት ሺ አምስት መቶ ብር ዝቅ ቢልም የህዋት ኃይሎች ወደ ከተማዋ ሳይገቡ በፊት ከሚገዙበት ዋጋ የአንድ ሺ ብር ብልጫ አለው ብለዋል። ከንቲባ አበበም የነዋሪዎቹን ጥያቄ የሙሉ በሙሉ መመለስ ባይቻልም ቀስ በቀስ ለማሻሻል ጥረት ይደረጋል ነው የሚሉት። በአንድ በኩል ባለሀብቶች በሌላ መንገድ ደግሞ የመንግስት ተቋማትን ጭምር ድጋፍ እያደረጉ ነው። ለምሳሌ የጉምሩክና ገቢዎች ሚኒስቴር ወደ ሀያ አምስት ሚሊዮን ብር የሚገመት የተለያዩ ምግብ ነክ እና ምግብ ነክ ያልሆኑ እቃዎችን አስረክበዋል። ይሄ ለደቡብ ወሎ ጭምር ነው። ሌሎችም ከደቡብ ህዝቦች አዲስ አበባ ውስጥ የሚኖሩ ወረዳዎች እንደዚሁ በቀጥታ በከተማችን ለሚገኙ ተፈናቃዮች እና በከተማው ስለነበሩ ጉዳተኞች ድጋፍ ያደረጉበት ሁኔታ ነው ያለው እና ጥሪያችንን ተቀብሎ ሰው እንዲረዳ ለማድረግ ርብርብ እየተደረገ ነው ነገር ግን ይሄ በቂ አይደለም። አሁንም ዓለም አቀፉ ማህበረሰብ፣ ሌሎችም አካላት፣ መንግስትም፣ የግል ባለ ሀብቶችም ሁሉም የተለያዩ ማህበረሰቦች፣ የሃይማኖት ቆ የተመሳሰሉት ድጋፍ ያደርጉ ይገባቸዋል። አስተዳደሩ ወደ ደሴ ከተማ እንደተመለሰ ከተማዋ በቀድሞ ቁመኗ ላይ አለመገኘቷን ተከትሎ አሳሳቢ ተብሎ የተገለጸውን ማህበራዊ ቀውስ ለመፍታት ጥሪ ተላልፎ ነበር። በተለይ እለት ደራሽ ምግብ እርዳታ አቅርቦት እንዲደረግለት በከተማዋ በኩል የተላለፈውን መልእክት ተከትሎ የሚኒስቴር መስሪያ ቤቶች የክልል መንግስታትና ግለሰብ ሀብቶች እያደረጉላቸው ላለው አፋጣኝ ምላሽ ከንቲባው ምስጋናቸውን ለግሰዋል። በተለይ ጠላት ከተማውን በተቆጣጠረበት ሰዓት የገበያ ማረጋጋት ስራው ቁሟል ማለት ይቻል ነበር። ኑሮ በጣም የናረበት እና ማህበረሰቡ በችግር ውስጥ የነበረበት ሁኔታ እንዳለ በዝቻ ከአምስት ቀን ማወቅ ችለናል። ነገር ግን ይህን ለመቀልበስ የከተማችን አይሲሲ ባለቤቶች፣ ባለሀብቶች ጋር በመነጋገር ከአዲስ አበባ ወደ ደሴ የተለያዩ ቁሳቁሶችን እንዲያመጡ እያደረግን ነው። ዛሬ በጣም በርካታ መኪና እየገባ ነው። ሁለተኛው ከምስራቅ ጎጃም እና ከምዕራብ ጎጃም ጋር በመነጋገር በርበሬ ወደ ደሴ ከተማ የተለያዩ ጤፍም፣ ሌሎች ነገሮችም እንዲገቡ ሰፊ ጥረት እያደረግን ነው። ከዛ ውጭ የአምባሰል ንግድ ስራ ድርጅት በአስቸኳይ ዘይት፣ ሌሎች የሚያስፈልጉ ማቴሪያሎችን ፈጥኖ እንዲያቀርብና ማህበረሰቡን የኑሮ ድነቱ እንዲያረጋጋ እንዲያረጋገ ለማድረግ ሰፋፊ ስራዎች እየሰራ ነው። ከመንግስት አኳያ ፈጥነን ሁለት ወስደን ከተለያዩ አካባቢዎች የተለያዩ ጤፍ በቀሎ ስንዴ የመሳሰሉትን ለማምጣት ባህር ዳር የሄዱ አመራሮች አሉ እዛ ጨርሰው እንዲመጡ እያደረግን ያለንበት ሁኔታ ነው። የህወሀት ኃይሎች ከደሴ ከተማ መውጣታቸውን ተከትሎ በጣት በሚቆጠሩ ቀናት ልዩነት የሰሜን ወሎና አካባቢዎቹ ነጻ መውጣታቸው ተዘግበዋል። የክልሉ መንግስት ኮሚኒኬሽን ቢሮ ምክትል ኃላፊ ህሊና መብራቱ የህወሀት ኃይሎች በወረራ ይዘዋቸው ነበር ባሏቸው አካባቢዎች የደረሰው ሰብአዊና ቁሳዊ ጉዳት ከፍተኛ መሆኑን ይጠቅሳሉ። በእነዚህ አካባቢዎች የአርሶ አደሩን ቤት ከማጎሳቆስ ጀምሮ በጣም በርታ በርካታ ጉዳትን ያደረሰው በአጠቃላይ ሰብአዊ፣ ኢኮኖሚካዊና አጠቃላይ ማህበራዊና ስለ ልቦናዊ ጉዳት እንዲደርስበት ምክንያት ሆኗል ማለት ነው። በገባባቸው ወረዳዎች ከተሞች በሙሉ ያሉ ጤና ጣቢያዎች፣ ጤና ኬላዎችን በሙሉ ዘርፏል። የወልዲያ ዩኒቨርሲቲ፣ የወሎ ዩኒቨርሲቲ፣ የመቅደላ አምባ ዋናው ግቢን ሙሉ ለሙሉ ከጥቅም ውጭ ሊያደርግ ችሏል። የትምህርት ቤት ተማሪዎች መቀመጫ ወንበርን ፈልጦ እንደ ምግብ ማብሰያ እስከመጠቀም ድረስ የሰራቸው በደሎች ታሪክ ይቅር የማይላቸው ናቸው። እንደ ምክትል ቢሮ ኃላፊዋ የዋት ኃይሎች በሰሜንና ደቡብ በዋግምራና ግምራና ኦሮሞ ብሔረሰብ በሰሜን ሸዋና ደሴ ከተማ አስተዳደር ገብተው በነበረበት ወቅት አርባ ሰባት የሚጠጉ ወረዳዎች ላይ የሚገኙ መሰረተ ልማቶች የትምህርት ጤና፣ ግብርናና ሌሎች የልማት ተቋማት ላይ ጉዳት ማድረሳቸውን ተናግረዋል። ከዩኒቨርሲቲዎች ጋር በመነጋገር ቡድን ተዋቅሯል። በምክትል ርዕሰ መስተዳድር እና በማህበራዊ ክላስተር አስተባባሪ የሚመራ ቡድን ተዋቅሯል። እነዚህ ቡድኖች አጠቃላይ ጉዳት የደረሱባቸውን አካባቢዎች በስድስት ቀጠና በመክፈል ጥናት እየተደረገ ነው የሚገኘው የጥናት ውጤት እንደታወቀ ህብረተሰባችንን የማገዝ ኃላፊነት አለብን። ብሎም አካባቢዎችን መልሶ የመገንባት ወደ ሁለት ሚሊዮን የሚጠጋ ህዝብ ነው ከነዚህ የጦርነት ቀጠናዎች የተፈናቀለው የተፈናቀለ ይህን ህብረተሰብ ወደ መጣበት መመለስ ያስፈልጋል። ስንመልስ ደግሞ የተጎዱ መሰረተ ልማቶችን ማሟላት፣ ትምህርት ቤቶችን፣ ጤና ኬላዎችን ማሟላት ያስፈልጋል። ድጋፍን ማድረግ ያስፈልጋል። የጉዳቱን መጠን በማጥናት ምክር ሀሳብ ላይ የተመሰረተ ዘላቂ ድጋፍና መልሶ የማቋቋም ስራ ለመስራት ግብረ ኃይል ተቋቁሞ ስራ መጀመሩንም ነው የጠቀሱት ምክትል ቢሮ ኃላፊዋ። የዛሬ ሳምንት ገደማ የብሔራዊ አደጋና ስጋት ማኔጅመንት ዳይሬክተር ምትኩ ካሳ የህዋት ኃይሎች ወደ አማራና አፋር ክልሎች ዘልቆ መግባታቸውን ተከትሎ ተከትሎ በሁለቱ ክልሎች ስምንት ነጥብ ሶስት ሚሊዮን የሚደርስ የህብረተሰብ ክፍል ለምግብ እጥረት ተጋልጧል ማለታቸውን የውጭ ጉዳይ ሚኒስቴር በይፋ የማህበራዊ ትስስር ገጹ ላይ አስፍሯል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ